አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰነ ጨምቆ ያቀርባል። ኢትዮጵያ የእስያ አይነት የኢንዱስትሪ ልማት እየተከተለች መሆኗ ተገለጸ፣ ኢትዮጵያ ያሉት ስደተኞች ስራ እድል እንዲያገኙ በሙያ ማሰልጠን ተጀመረ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ፋይናንሽል ታይምስ ጋዜጣ ኢትዮጵያ ውስጥ በተቀየሰው አዲስ የኢኮኖሚ እቅድ መሰረት በረሃብና የማራቶን ውድድር አሸናፊዎችን በማበርከት ብቻ ትታወቅ የነበረችው ሀገር ከጥቂት ዓመታት በፊት ከነበረችበት ሁኔታ ጋር ሲወዳደር ፍጹም ተለውጣለች ይላል። በአብዛኛው ከቻይና በሚፈሰው መዋለ ነዋይ ምክንያት የቻይናን አይነት የላቀ እድገት እያሳየች ነው። ካለፉት አስር ዓመታት ወዲህ የኢኮኖሚ እድገቷ በአስር ከመቶ ሲመጥቅ ቆይቷል። ዓለም አቀፍ የገንዘብ ድርጅት በገለጸው መሠረት በሕዝብ ብዛት ከአፍሪካ ሁለተኛ የሆነችው ኢትዮጵያ ኬንያን አልፋ ከምስራቅ አፍሪካ በኢኮኖሚ እድገት የላቀች ሆናለች ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ገልጿል። ኢትዮጵያ የኢስያን አይነት የኢንዱስትሪ እድገት ለመከተል እየሞከረች ነው። ቻይናን በመሳሰሉት ሀገሮች ዋጋ እየናረ በመሄዱ ቀጣይዋ የዓለም አቀፍ ፋብሪካዎች መናኸሪያ ለመሆን አቅዳለች። ዋናው መቀመጫው ሆንግ ኮንግ የሆነው በሐዋሳ ኢንዱስትሪ ፓርክ ያለው የአልባሳት ፋብሪካ ዋና ስራ አስፈጻሚ ሮጀር ሊ ለትልልቅ ምርቶች የምታመች የመጨረሻዋ ግንባር ትሆናለች ማለታቸውን ፋይናንሻል ታይምስ ላይ የወጣው ጽሁፍ ጠቅሷል። የኢትዮጵያ መንግስት ሌሎች ዘጠኝ የኢንዱስትሪ ፓርኮችን በሀገሪቱ የመስረት እቅድ እንዳለው ጽሁፍ አውስቶ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽህፈት ቤት ሀገሪቱን በኢንዱስትሪ የማዳበር ፖሊሲን በማንቀሳቀስ ላይ ያሉት ሚኒስትር አርከበ ዕቁባይ ያሉትን ጠቅሷል። ግባችን ኢትዮጵያን ከእርሻ ኢኮኖሚ የኢንዱስትሪ ምርቷ የበላይነት ቦታ ወደሚይዝበት ደረጃ ከፍ ለማድረግ ነው። ቅድሚያ የምንሰጠው ለዚህ በመሆኑ ዲሞክራሲ ኋላ ላይ የሚመጣ ነገር ነው። ማትኮር ያለብን በኢኮኖሚ እድገት ላይ ነው። ይህን የምናደርገውም ፍጹማዊ የፖለቲካ ስርዓት እድሜን ለማራዘም ሳይሆን የማንኛውም ሀገር ዋና ግብ ማደግ፣ ሌሎች ሀገሮች የደረሱበትን ቦታ መድረስ፣ የህዝቡን ኑሮ ማሻሻል በመሆኑ ነው ሲሉ ሚኒስትር አርከበ ዕቁባይ ማስገንዘባቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቁሟል። የሀገሪቱ መንግስት እንደ አውሮፓ አቆጣጠር እስከ ሁለት ሺ ሃያ አምስት ዓመተ ምህረት ባለው ጊዜ ውስጥ በስምንት ዓመታት ውስጥ ማለት ነው በየዓመቱ ሁለት መቶ ሺህ የስራ ቦታዎችን የመፍጠር እቅድ እንዳለው አቶ አርከበ ዕቁባይ አክለው መግለጻቸውን ዘገባው ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ረአድ አልሁሴን ግን የተለየ አመለካከት እንዳላቸው የፋይናንሻል ታይምስ ጋዜጣ ጠቅሷል። ከፍተኛው ኮሚሽነር በቅርቡ አዲስ አበባን በጎበኝበት ወቅት መንግስት ሁኔታዎችን ለቀቅ ካላደረገ በስተቀር ማህበረሰባዊ ውጥረቶች ግለው ከባድ ሁኔታ ሊከተል ይችላል። በሀገሪቱ ጠንካራ የኢኮኖሚ እድገት ቢኖርም እንኳን ማለታቸውን የፋይናንሻል ታይምስ ጋዜጣ ድረገጽ አስገንዝበዋል። ኢትዮጵያ ውስጥ ባለፈው ዓመት ሰፊ ተቃውሞ ተካሂዶ የነበረ ቢሆንም ሐዋሳ የኢንዱስትሪ ፓርክ ላይ መዋለ ንዋይ ያፈሰሱት የውጭ ሀገራት ኢንቨስተሮች የሀገሪቱ መንግስትንና የማምረት ኢንዱስትሪን ለማዳበር የሚያደርገውን ጥረት እንደሚደግፉ ጽሑፉ አውስቷል። እኛ የምንፈልገው በቂ የሥራ ኃይል ያላት፣ ሸቀጦችን ወደ ውጭ ለመላክ ለባህር ወደብ ቅርበት ያላት፣ የሰራተኞች ክፍያ ዝቅ ያለበት፣ መንግስት የኢንዱስትሪ እድገት እንዲጠናከር የሚያስፈልግ በሚገባ የስልጠና ማዕቀፍ የሚያቀርብበት፣ ለአሜሪካና ለአውሮፓ ገበያዎች ከቀረጥ ነጻ የሆነ ተደራሽነት ያለባት ሀገር ነው ሲሉ ዋናው መቀመጫው ሆንግ ኮንግ የሆነው የአልባሳት ፋብሪካ ሥራ አስፈጻሚ ሮጀር ሊ ገልጸዋል። ሌላው ትልቅ ነገር ደግሞ የኤሌክትሪክ መብራት ዋጋ ዝቅተኛ መሆኑ ነው ይላል ጽሁፉ። በሐዋሳ የኢንዱስትሪ ማዕከል ፋብሪካ የከፈተው የኒውዮርክ የአልባሳት ኩባንያ ዋናው የአቅርቦት ኃላፊ፣ ደግሞ መንግስት ለማደግ ቃል የገባውን ሁሉ በተግባር ላይ አውሏል ማለታቸውን ፋይናንሽል ታይምስ ጋዜጣ ላይ ወጣው ጽሑፍ ጠቅሷል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ በበኩሉ አውሮፓ ለመግባት ከኤርትራ ስለሚጎርፉ ስደተኞች ዘግቧል። በብዙ ሺዎች የሚቆጠሩ ኤርትራውያን የተሻለ ኑሮ ፍለጋ ከሀገሪቱ ወጥተዋል። ወደ አውሮፓ መጉሮፉን ለማቆም ሲሉ ህብረ ሀገራት አንድ ሀሳብ አፍልቀዋል ስደተኞችን አሰልጥኖ በተሰደዱባቸው ጎረቤት ሀገሮች እድል እንዲያገኙ ማድረግ ይላል። እዚህ በሰላም ለመግባት እንችል እንደሆነ እርግጠኞች አልነበርንም። በሰላም በመግባታችን ደስ ብሎኛል ሲል አንድ የአስራ ዘጠኝ ዓመት ዕድሜ ኤርትራዊ ስደተኛ መናገሩን በጋዜጣው ጠቅሷል። ከአንድ ጓደኛው ጋር ሆነው ምግብና ውሃ ሳያገኙ ለሁለት ቀናት ያህል እንደተጓዙና በአንድ ሁኔታ ኤርትራንና ኢትዮጵያን በሚያዋስነው ድንበር ባሉት የኤርትራ ወታደሮች ተኩስ እንደተከፈተባቸው ወጣቶቹ መግለጻቸውን ዘገባው ጠቅሷል። ከአገር ለመሰደድ የወሰኑት የኤርትራ መንግሥት በወታደራዊ አገልግሎት እንዲሳተፉ ስለሚያስገድዳቸው መሆኑን ወጣቶቹ ገልጸዋል ይላል ዘገባው። ወደ ኢትዮጵያ ከሚሰደዱት ብዙ ኤርትራውያን ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለመሞከር ሱዳን ወይም ሊቢያ የመሄድ ዓላማ አላቸው። አንዳንዶቹ ደግሞ ኢትዮጵያ ውስጥ ሰፍረው ይቀራሉ። በተሳሰረ የህገ ወጥ አሸጋጋሪዎች መረብ በኩል ወደ አውሮፓ ለመውጣት በብዙ ሺህ የሚቆጠር ዶላር መክፈል ያስፈልጋል። በዛም ላይ በባህር ሰምጦ መቅረት አለ። በያዝነው ዓመት ብቻ ካለፈው ጥር ወር አንስቶ ማለት ነው ከሁለት ሺህ በላይ የሚሆኑ ፍልሰተኞች ሜዲትራኒያን ባህርን አቋርጠው ለመሻገር ባደረጉት ጥረት አልቀዋል ሲል ዘገባው ገልጿል። የኤርትራ ሕዝብ ብዛት ከስድስት ሚሊዮን በታች ሆኖ ሳለ ወደ አውሮፓ የሚሰደዱት ኤርትራውያን ብዛት በሰባተኛ ደረጃ መፈረጁን የቢቢሲው ድረገጽ አውስቷል። የኤርትራ መንግስት ግን ከኤርትራ የሚሰደዱ ሰዎች ቁጥር አነስተኛ ነው፣ ከአርባ እስከ ስልሳ ከመቶ የሚሆኑት ከኢትዮጵያና ከሌሎች ጎረቤት ሀገሮች የተሰደዱ ናቸው ይላል። ለጋሾች እና የተባበሩት መንግስታት ድርጅት ኢትዮጵያ ያሉ ስደተኞች ባሉበት የሥራ ዕድል በመፍጠር እዛው እንዲቆዩ ለማድረግ እየጣሩ መሆናቸውን ዘገባው አውስቷል። ብሪታንያ የአውሮፓ ህብረት እና የዓለም ባንክ ለፕሮግራሙ አምስት መቶ ሚሊዮን ዶላር ሰጥቷል። በቅዱ መሰረት በመቀሌ፣ ጅማና ዙዋይ የኢንዱስትሪ ፓርኮች ወይም ማዕከሎች ይመሰረታሉ። 30 ሺህ የሚሆኑ የስራ ቦታዎች ለስደተኞቹ ይመደባሉ። ኢትዮጵያ ስምንት መቶ ሺህ የሚሆኑ በአብዛኛው ከኤርትራ ከሶማሊያና ከደቡብ ሱዳን የሚጎርፉ ስደተኞችን ታስተናግዳለች። ይህን መሰረት በማድረግም ባለስልጣኖች በስደተኞች ሰፈሮች ስደተኞችን በአናጺነት በግንበኝነት በባልትናና ልብስ ስፌት ወጣቶቹን ደግሞ በኮምፒውተር ትምህርት እያሰለጠኑ ናቸው እንዲህ አይነቱን ፕሮግራሞች ለስደተኞቹ ብቻ ሳይሆን በሚሊዮኖች ለሚቆጠሩ ስርዓት ወጣት ኢትዮጵያውያንም ይጠቅማል ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸውን ቢቢሲ ድረገጽ ላይ ወጣው ጽሑፍ አስነብቧል አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።